የወጣቶች አለም የኮምፓሽን ፍሬዎች ይባላል። ስማችን የኮምፓሽን ፍሬዎች ማለት በፊት ኮምፓሽን የሚባል ድርጅት ነበረ። እሱ ትንንሽ እያለን ልጆች እያለን እንዲህ ድጋፍ ያደርግልን ነበር በተለያየ መንገድ ማለት ነው። እና አሁን አድጋ ራሳችንን ከቻልን በኋላ ዩኒቨርሲቲ ውስጥ ያሉ እና ደግሞ እንዲጨርሰን ስራ ላይ ልጆች አንድ ላይ ተሰባስበን ነው የጀመርነው ለጊዜ ወደ ሀያ አምስት አካባቢ እንሆናለን እና እንዲህ ተገናኝተን በዛን የጀመር ነው ይላል። የሀያ ስምንት አመቱ ፍጹም ጸጋዬ እሱና ባልደረቦቹ በትርፍ ጊዜያቸው ስለሚሰሩት የበጎ አድራጎት ስራ ሲናገር አላማቸው ደግሞ ፍቅር ላጡ ሰዎች ፍቅርን ማካፈል የሚያገኘ ነው። ፍቅር በተለይ ጎዳና ያሉ ልጆች እና እንዲሁ አባትና እናት የሞቱባቸው ልጆችን ለእነሱ ፍቅር ማካፈል ነው አላማችን። እሱ የምንሰራው ነው። እነሱ በቸገራቸው በማንኛውም ነገር ላይ እንደ ጓደኛ ሆነን ቀርበን የሚያስፈልጋቸውን ነገር ከቻለን እኛው እናደርጋለን፣ ካልሆነ ደግሞ ከሚችሉ ሰዎች ጋር መገናኘት መስራት። በወቅቱ አዲስ ዓመትን ምክንያት በማድረግ ወጣቶቹም ከጎዳና ተዳዳሪዎች ጋር ጊዜ ለማሳለፍ ወደ ፒያሳ ነበር ያቀኑት። ፒያሳ ላይ ያሉ ጎዳና ልጆች አሉ ወደ እስከ አርባ አካባቢ ይጠጋሉ ልጆቹ ማለት ናቸው። እና እነሱ ላይ ነው ለጊዜው እየሰራ ያለ ነው። ግን አሁንም ሌላም ቦታ ደግሞ የምሄድ እቅድ አለን። ለጊዜው እነኝን የሆነ ነገር እናድርግላቸው ና አቅም ስናገኝ ደግሞ ወደ ተለያዩ ልጆች ደግሞ መሄድ እንችላለን። በምን መልኩ ነው ድጋፍ የምታደርጉላቸው ልጆቹ? መጀመሪያ ጊዜ የሄድን ጊዜ ያው አብረናቸው ውስጥ ጓደኛ ናቸው የጎዳና ልጆችን በሚል ነበር የሄድነው። ከዛ አብረናቸው ቁርስ በላን፣ አዋረናቸው፣ ልጆች ተከፋፍለን፣ ጓደኛ ሆንን። ከዛ ችግራቸውን ስንጠይቃቸው ትምህርት መማር ይፈልጋሉ ካሉ በሱ ውስጥ መላቀቅ ይፈልጋሉ እና የተለያዩ ስልጠናዎችን ማግኘት የሚፈልጉ ልጆች አሉ። ከዛ እነሱን በሚፈልጉት ትምህርት የሚፈልጉት ትምህርት ከወረዳዎች ጋር ተነጋግረን ትምህርት እንዲጀምሩ አደረግን። ደብተርን፣ ልብስ ምናምን ስልጠናቸው ስልጠና የሚፈልጉትንም ስልጠና እኛ በቻልነው ያህል ማመሳሰስ ጀመርን። የተለያዩ ድርጅቶችን እያናገርን፣ እንዲሁ ደግሞ አንዳንድ ልጆች ሕክምና የሚያስፈልጋቸው አሉ። እነሱንም እኛ የቻለን ያህል እናደርግላቸው እና ሌላ ደግሞ ሌሎች ሰዎች ሳፖርት እንዲያደርጓቸው ከእነሱ ጋር እናገናኛቸዋለን። ሌላ ደግሞ ከቤተሰቦቻቸው ጋር መገናኘት የሚፈልጉ ልጆች አሉ። እነሱንም አንድ ሁለት ልጆች አገናኝተናቸዋል። አንዳንዶቹ ለመሄድ ፈልገው ያልሄዱም አሉ። እንደሱም አይነት ሰዎች እንሰራለን። ሰላማዊት ደስዬ ከበጎ አድራጊዎቹ ወይም የኮምፓሽን ፍሬዎች አንዷ ናት። ወጣቶቹ አብረው መስራት ከጀመሩ ሶስት አመት ሆኗቸዋል። አሁን እነዚህ ሶስተኛ ስራችን ነው የጎዳና ልጆች ጋር የመጣ ነው እና ከዚህ በፊት ሆስፒታሎች የታመሙት ህሙማን ሆስፒታል ሄደን ነበር። እነሱን ሄደን እንጠይቃለን። እስር ቤት እንሄዳለን። እነዚህ የህፃናት ድርጅቶች ምናምን አሉ ግን ብዙ አቅም የሌላቸው ገና ተቋቋሚ የሆኑ ድርጅቶች ጋር እየሄደ የምንችለውን ያክል እንዳቅማችን እናግዛቸዋለን። ያው መለሻችን ፍቅር ሆነ እንጂ የሚያስፈልጋቸውን ነገር በምንችለው ሁሉ እናደርጋለን። እንደ ነገራችሁኝ ከሆነ ወደ ፒያሳ እየሄዳችሁ ነው፣ እነዚህን የጎዳና ልጆች የምታገኟቸው። ለምን ፒያሳን መረጣችሁ? ለዛ ሰአን የመረጥንበት ምክንያት ሁሉም ሰው እንደዚህ እንደሚሰራው የጎዳና ልጆች ምናምን መጀመሪያ ላይ ስላልቀረብናቸው ናቸው። ማን እንደሆነ ውስጣቸውን ስላላየን በጣም ሰርተናቸው ነበረ። ቀጥ ብለን ብቻችንን መሄድ አልፈለግንም። ሰራን እና ከውጭ የሚሰማው ነገር ስላለው ማለት ነው። የተጠቀምንበት ዘዴ እዛ ያድግ የነበረ ግን ከዛ ተነስቶ አሁን ዩኒቨርሲቲ ተማሪ የሶስተኛ አመት ዩኒቨርሲቲ ተማሪ የሆነ ልጅ አለ ነው። እሱን ስናገኝ እሱ ደግሞ የኖሩ የነበረው ፊያሳ አካባቢ ስለነበረ የፊያሳ ልጆችን ያውቃቸዋል ብዙ። ስለዚህ በእሱ ነው አብረን የሄድነው። ያው ከሱ ጋር ሆነን የምናውቀው እንድተው ስላገኘን ነው። ቀጥታ እሱን ይዘን እሱ ይኖርበት የነበረው አካባቢ ያውቃቸው ልጆች ጋር ይሄድ ነው። በጎ አድራጊዎቹ ከሚተባበሯት ወጣት አንዷ የ16 ዓመቷ ቃል ኪዳን ናት። ጎዳና ላይ ስትኖር ሶስት ዓመታት ተቆጥረዋል። ወጣቷን ለጎዳና የዳረጋት ምክንያት ደግሞ እናቴ አይነት ስለሆነች እኔን ማሳደግ ምናምን ስለማትችል ከዛሬ ደግሞ መጡ። ከየት ነው የመጣሽው? እኔ ከኮታ ቤት። ምን ለማድረግ ብለሽ ነበር ከቤት የወጣሽው? በቃ ና እናቴና የሆነ ትንሽ ነገር ማድረግ ትንሽ ነገር ካገኘ እሷ ምናምን የቤት ስራ ምናምን ለማለት ምናምን ያው፣ ጎዳና ላይ ብትኖሪም ተመልሰሽ እናትሽን አይተሻቸው ታውቂያለሽ? አ የእርሱ ምናምን ግን ተመልሰሽ ወደ ቤት አልገባሽም። አልጋቦ ጎዳና ላይ ምን እያደረግሽ ነበር ምትኖሪው? ማስካ ምናምን እያሸፍ። አሁን እንግዲህ ወደ እርዳታ ድርጅት እየሄድሽ ነው ያለሽው። ምንድን ነው ተስፋ የምታደርጊ? በህይወትሽ ምን እንዲቀየርልሽ ነው የምትፈልጊው? እኔ ሰርቼ ተለውጤ ምናምን እናቴ ምናምን ከልመና ምናምን ለመውጣት ነው እንፈልጋለን። ሰላማዊት የጎዳና ተዳዳሪ ቃል ኪዳንን ይዛ ወደሚተባበሯት ድርጅት በጉዞ ላይ ናት። ድርጅቱ ኒያ ፋውንዴሽን ነው የሚባለው እና ሁለት ወር የምግብ አዘገጃጀት ስልጠና ነው የሚሰለጥኑት። እንጂ እሱም በወረዳ በኩል ነበር ያገኘ ነው። እዚህ ከገቡ በኋላ ሁለት ወር ሙሉ እዚሁ እንዳሉ እዚሁ እየዋሉ እያደሩ ሁሉ ነገር ተሟልቶላቸው ይሰለጥናሉ። ሶስት ልጆች ነበረ። አሁን የወሰንኩት ከዚህ በፊትም ሶስት ገብተው ነበረ። ያው በተለያዩ ምክንያቶች ወጥተዋል። የሆኖች ደግሞ ሶስት ናቸው። ከሶስቱ መሀል አንዷ ነች። እነዚህ ልጆች ወደ ወረዳ ወይም ወደ የእርዳታ ድርጅቶች ስትወስዷቸው ምን አይነት አቀባበል ነው ያለው? በወረዳው ወይም ደግሞ በድርጅቱ በኩል ፍጹም ዚ እስካሁን ድረስ ቆንጆ ነው። በጣም አሪፍ ነው። ልጆቹ ብቻቸው መሄድ አይችሉም። ብዙ ጊዜ የጎዳና ልጆች የሆነ ቦታ ሄዶ ነገር ቢጠይቁ እስካሁን ባየነው መሰረት ብዙ ሰው እንዲያይቀበላቸው ቀጥታ እነሱ ቢያንስ የሆነ የሚያገናኘው ሰው ሲያስፈልገ ወረዳ ቢሄዱ ከበር ሊሆኑ ሊመልሷቸው ይችላሉ። ድርጅቶች ጋር ቢሄዱ ቶሎ እድሉን የማግኘት ቻንስ አይኖራቸው እና ግን በእኛ በኩል ነገሮች ስናስጠምላቸው ግን እስካሁን ያለው ነገር በጣም ቆንጆ ነው። እንግዲህ ከእነሱ ጋር ስታወሩ፣ ጓደኛ ስታደርጓቸው ታሪካቸውን ያካፍሏቸዋል። ለጎዳና የዳረጋቸው ምክንያት ምንድን ነው? እስካሁን ባለው አብዛኛው ቤተሰብ ውስጥ ያሉ ችግሮች ናቸው። አንደኛ የቤተሰብ የኢኮኖሚ ችግር አለ። ሁለተኛ ደግሞ ቤተሰብ ውስጥ ያለ መስማማት አባትና እናት መለያየት፣ ቤት ውስጥ የሚኖሩ ጭቅጭቆች፣ ጠቦች ምናምን ልጆቹን እንዲወጡ ያደርጋቸዋል። ሌላ ደግሞ የጓደኛ ግፊትም ያለባቸዋል። የተወሰኑ ልጆች ውጭ ያሉት ልጆች ይነግሯቸውና እንደዚህ ሰምተው ይመጡዋል። ይህን ይመስላል ባጭሩ። ሰላማዊ ትምትሁን ፍጹም ዛሬ ለሚያደርጉት የበጎ አድራጎት ስራ አስተዳደጋቸው ትልቅ ሚና እንደተጫወተ ገልጸውልናል። እኔ ማለት ለቤተሰብ አራተኛ ልጅ አምስት ልጆች ነው ብዙዎች ያላቸው እና በፊት ትንሽ እያለው ስምንት ዓመት አካባቢ እያለ ይህን ድርጅት ከቤተሰብ ጋር እየኖርኩ እንዲሁ በትምህርትና በአንዳንድ የትምህርት መሳሪያዎች ላይ ሳፖርት የሚያደርግ ድርጅት አካባቢያችን ላይ ነበረ። በቤተ ክርስቲያን በኩል ማለት ነው እርዳታ የሚረዱት ሰዎች የውጭ የውጭ ዜጎች ናቸው እና የውጭ ዜጎች ናቸው። ፎቶችንን አይተው ብቻ ነው እኛ መርዳት የጀመሩት። አንዳንድ ስፖንሰር ነበረን ሁላችንም። የኔ ስፖንሰር አሜሪካ ነበረች ፎቶን አይተ ነው መስረዳኝ። እና በአካል የማያውቁ ሰዎች ፎቶችንም ብቻ አይተው እንደዚያ ያህል ማሰብ ያን የመሰለ ድጋፍ ካደረጉልን እኛ ደግሞ እዚሁ የምናገኛቸው ወንድምቶቻችንን ጸጠፈ ለማድረግ አሁንም ማስቦ እንደ ትልቅ ተጽዕኖ ነው ያደረገብኛ ነገር እዚሁ ወንድምናቶችን ስ በምችለው ነገር ድጋፍ ለማድረግ ያኛው ትልቅ ያያየውት ፍቅር ከነሱ ያገኘሁት ፍቅር ያው ከእግዚአብሔር ቀጥሎ ፍቅር ያሳዩ ሰዎችም የአምሳሌ መስተከል ነው። እንደዛ ነው። ፍጹም ዛሬ በኢትዮጵያ የምድር ባቡር ኮርፖሬሽን መሐንዲስ ነው። ሰላማዊ ደግሞ የልብስ ነዳፊ ወይም ዲዛይነር ናት። ሌሎችን ለመርዳት ብዙ ነገር አይጠይቅም ትላለች ወጣቷ። ትልቅ ነገር ማድረግ ብቻ አይደለም መርዳት ማለት ትንሽም ነገር ማድረግ መርዳት ነው። አብሮ መሆን፣ መጫወት፣ ስለ ችግራቸው ማውራት። ከአጠገባቸው ቁጭ ብለን ራሱ ስናወራ በጣም ደስተኞች ነበሩ። ማንም እንደዚህ አያደርግልንም፣ እናንተ ናችሁ እዚህ ድረስ መጥታችሁ ምግብ በልተን ነበር። አብረናቸው ነው ምግብ የበላችሁት እናንተ ናችሁ። አጠገባችን ማንም ተማቆሙ አይፈልገም፣ ሌቦች እንደሆኑ ነው የሚያውቁት። ምናምን ነገር ብለውን ነበር ነው ይሄ ራሱ ለነሱ ለኛ መርዳት ነው ብለን እናስባለን። ፍቅር መስጠታችን፣ አብረናቸው መሆናችን ሳይኮሎጂካሊ ቢሆን መርዳት ነው ብለን እናስባለን። በዚሁ በበጎ አድራጎት ስራ የተሰማሩት ፍጹምና ሰላማዊትም የሆኑ ሌሎች ባልደረቦቻቸው ለረዥም ዓመታት የሚተዋወቁና ኮምፓሽን በተባለው ድርጅት ድጋፍ ተደርጎላቸው ያደጉ ልጆች ብቻ ናቸው። ከሌሎቹ ጋር ተቀላቅሎ መስራትን አላሰብንም፣ እኛ አልፈለግንም ነው ግን ከኛ ጋር ገብተው ግሩፕ ሆነው መስራታቸውን ብቻ ሳይሆን ከውጭ ሆነውም የሚረዱ ብዙ ነገሮች አሉ። የምንሰራቸው ስራዎች አሉ፣ ገንዘብ የምናገኝባቸው እንደ ሊስትሮ መስራት፣ መኪና ማጠብ ምናምን አይነት ስራዎች እየሰራ ነው ገንዘብ የምንሰበስበው ነው። እንደዚ አይነት ስራዎች ላይ ይሳተፋሉ። የምናዋጣቸው በየወሩ መዋጮዎች አሉ፣ እነሱ ላይ ይሳተፋሉ። እንዳሉ አሉ፣ ግን አባል ተብሎ ግሩፓችን ውስጥ አልገቡም። ወደፊትስ ምንድን ነው እቅዳችሁ? ምን ለማድረግ አስባችኋል? እዚቤ ቢፈቅድ ና ተሰሶ ቢሳካ ብዙ አይነት ሀሳቦች አስበናል። የባሎቻቸው የሞቱባቸው ሰዎች ወይም ደግሞ ሚስቶቻቸው የሞቱባቸው ግን ልጆች ያሏቸው ልጆቻቸውን ማሳደግም አይችሉ ከብዙ ችግር ጋር ምናምን አሁን ኢትዮጵያ ውስጥ እንደዛ አይነት ነገር አለ አይደለ? ትንሽ ይከብዳል አንድ ባል ወይም ሚስት ሲሞት ትንሽ ልጆች ማሳደግ ትንሽ ይከብዳል። ነው አሁን እነሱ ጋር መስራት እንፈልጋለን። አዛውንቶች ጋር፣ በየአቅጣጫውን የሚሄድ የምንፈልገው አንድ ቦታ ላይ ወስነን ብቻ መስራት አንፈልግም። ለሌሎች ፍቅር መስጠት የሚል ዓላማ ይዘው ከሚንቀሳቀሱትና ራሳቸውን የኮምፓሽን ፍሬዎች ብለው ከሚጠሩት ወጣቶች መካከል ፍጹም ጸጋዬና ሰላማዊት ደስዬ ናቸው ስለ በጎ አድራጎት ስራቸው ያካፈሉን። ሌሎች ወጣቶችስ በነዚህ ወጣቶች ስራ ላይ ምን አስተያየት አላችሁ? በዲ ደብልዩ አምሀሪክ የፌስቡክ ገጻችን ላይ ያካፍሉን። መልካም ምሽት።